ሳይንስና ህብረተሰብ ከስምንት ነጥብ ሁለት ሚሊዮን በላይ የዓለማችን ነዋሪዎች እንደ ጎርጎሪዮሳዊው አቆጣጠር በ2012 ዓ ም በካንሰር የተነሳ ሕይወታቸውን እንዳጡ የዓለም ጤና ድርጅት በእንግሊዝኛ ምጻሩ ደብልዩ ኤች ኦ የቅርብ ዘገባ ይገልጣል። በሚቀጥሉት ሁለት አስርተ ዓመት በካንሰር የተነሳ የሟቾች ቁጥር አሁን ካለው መጠን ሰባ በመቶ እንደሚጨምር ድርጅቱ ገምቷል። ይህን በዓለማችን የሰው ዘር ላይ ከባድ ጋሬጣ የፈጠረ ችግር ለመዋጋት ጀርመን ውስጥ የቤተ ሙከራ ምርምር እየተደረገ ነው። እንደ ሳይንቲስቶቹ ገለጣ ከሆነ ሳልሞኔላ የተሰኘው በሽታ አማጪ ባክቴሪያን እጅግ ጥንቃቄ በተሞላበት መልኩ በመርፌ ወደ አይጦሽ ገላ በማስረግ ከካንሰር ነፃ እንዲሆኑ ማስቻሉን ይፋ አድርጓል። ምርምሩ ገና በሰዎች ላይ እንዳልተሞከረም ተጠቅሷል። የዛሬው የሳይንስና ሕብረተሰብ ትኩረት ነው። አብራችሁን ቆዩ። ካንሰር የሰው ልጆችን እጅግ አጣብቂኝ ውስጥ ከከተቱ የዘመናችን ፈተናዎች አንዱ ነው። በምድር ላይ ካንሰርን በአጠቃላይ ለመፈወስ የሚያስችል መድኃኒት እስካሁን አልተፈለሰመም። ይልቁንስ በካንሰር የተነሳ ለሕመም የሚዳረጉ ሰዎች ቁጥር ከዓመት ዓመት እያሻቀበ ነው። ካንሰር ለወትሮው ብዙ በማይታወቅባቸው ኢትዮጵያን ጨምሮ በታዳጊ ሀገራት ውስጥ እየተስፋፋ መሆኑ ይጠቀሳል። ዶክተር ቦጋለ ሰለሞን ኢትዮጵያ ውስጥ በአንድ የግል የህክምና ተቋም የሚያገለግሉ የካንሰር ባለሙያ ናቸው። ቀደም ሲል የሀብታሞች ወይም የምዕራባውያን በሽታ ተደርጎ ነበር የሚወሰደው። ነገር ግን በአሁኑ ጊዜ ካንሰር በፍጥነት እየጨመረ ያለው በማደግ ላይ ባሉት ሀገሮች ነው። ለዚህ ምክንያቱ የተለያዩ ናቸው። አንደኛው ኢንቫይሮንመንቱ ጋር የተገናኙ ለውጦች ፣ ሌላው ደግሞ ከአኗኗር ጋር የተገናኙ እንደዚሁም ደግሞ ህብረተሰቡ የእድሜው መጨመር እና የተለያዩ የአመጋገብ ወዘተ፣ እነዚህ በመለወጣቸው ምክንያት በማደግ ላይ ባሉ ሀገሮች ኢትዮጵያንም ጨምሮ እንደዚሁ ካንሰር እያደገ መሆኑ ግልጽ ሆነዋል። በመላው ዓለም እጅግ በመስፋፋት ላይ የሚገኘውን አሳሳቢውን የካንሰር ችግር ለመዋጋት ሳይንቲስቶች ለዘመናት ያላሰለሰ ምርምር አከናውኗል። በአዲስ መልኩ በካንሰር የሚጠቁ ሰዎች ቁጥር እያሻቀ በመምጣትም ጠበብት አዲስ አይነት የምርምር ስልት ላይ እንዲያተኩሩ ምክንያት ሆኗል። ሳልሞኔላ ካንሰር ተፋላሚው ባክቴሪያ። በእርግጥ ሳልሞኔላ የሚታወቀው በበሽታ አማጭ ባክቴሪያነቱ ነው። እንዲያም ሆኖ ግን ከቅርብ ጊዜያት አንስቶ የካንሰር ምርምር ጠበብት የዚህን በሽታ አማጭ አደገኛ ባክቴሪያ የገዳይነት ጠባይ የካንሰር እባጭን መዋጊያ ለማድረግ በመሞከር ላይ ናቸው። ሐሳቡ በራሱ አዲስ አይደለም። ሆኖም የባክቴሪያውን አደገኛነት ለመጀመሪያ ጊዜ በቁጥጥር ስር መዋል ግን ተችሏል። ዶክተር ዚግፍሪድ ቫይስ በሄልሞልት የጀርመን የምርምር ማዕከላት የምርቀዛ ጥናት ውስጥ ያገለግላሉ። ካንሰርን በባክቴሪያ የመዋጋት ሀሳብ ቆየት ያለ ነው። ሳልሞኔላን የወሰድንበት ምክንያት ረዘም ላለ ጊዜ ጥናት ስላደረግንበት ነው። የዚህ ባክቴሪያ አጥቂነት ካንሰርን በመዋጋቱ ዘርፍ በእርግጥም ውጤታማነቱን አስመስክሯል። ጀርመን ብራውን ሽፋይግ ውስጥ በሄልሞልትስ ማዕከል የሚገኙ ተመራማሪዎች ሳልሞኔላ የተሰኘው ባክቴሪያን ጠባይ በመቀየር ካንሰርን እንዲያጠቃ ማድረግ ችሏል። በውጤቱም የሰውነት በሽታ ተከላካይ ሴሎች እንዲያንሰራሩ ማስደረግ ተሳክቶላቸዋል። ይህ ሂደት ከአደጋ የጸዳ ነው ማለት አይደለም። ካንሰርን ኃይለኛ በሆነው የሳልሞኔላ ባክቴሪያ ለማከም መጣር እጅግ አደገኛ ነው። አደጋው በአስሲልም ባክቴሪያው የካንሰር በሽተኛውን ሊገድል ይችላል። ኃይለኛነቱ ለዘብ ካለ የሳልሞኔላ ባክቴሪያ ቤተሙከራ ውስጥ ሕክምና የተደረገላቸው አይጦች ጥሩ መሻሻል በማሳየት ሰውነታቸው ውስጥ የነበሩ የካንሰር እባጮች ሲከስሙ ተስተውለዋል። ባክቴሪያውን እጅግ በምናዳከምበት ጊዜ ሕመም አማጭነቱ ያከትማል። እጅግ ጥንቃቄ በተሞላበት ሂደትም በአንድ መልኩ የባክቴሪያው ኃይለኝነት ሳይጠፋ፣ በሌላ መልኩ ለሰው አደገኛ መሆኑ እንዲያከተም እናደርጋለን። ተመራማሪዎች ዋነኛ የደረሱበት ግኝት ባክቴሪያውን ከርቀት እንደፈለጉ መቆጣጠር መቻላቸው ነው። ያም ማለት የባክቴሪያው መቆጣጠሪያ ማብሪያ ላይ የሚያሳይ ከሆነ ባክቴሪያው ኃይለኛነቱ አለ ማለት ነው መቆጣጠሪያው ማጥፊያ ላይ ካመለከተ ደግሞ በሰውነት የበሽታ መከላከያዎች ሊሸነፍ ይችላል ማለት ነው ይህ መቆጣጠሪያ የተፈለገበት ዋነኛ ምክንያት ባክቴሪያው ካንሰሩን በሚዋጋበት ወቅት ኃይለኛነቱ እንደተጠበቀ ቆይቶ ግዳጁን ከተወጣ በኋላ በሰውነት የበሽታ መከላከያ ሴሎች መወገድ እንዲችል ነው ዶክተር ቦጋለ ሰለሞን ይህን ምስል እጅግ የረቀቀ ምርምር ከእንስሳት ወደ ሰው ለማሸጋገር ረዥም ጊዜ እንደሚፈጅ ጠቅሷል ይሄ ምርምሩ ቀጥሎ ብዙ ፕሮሲጀሮች ማለፍ ያስፈልገዋል ወደ ሰው ላይ ለመሞከር አሁን ባለበት ደረጃ ያው ኤክስፐሪሜንት ነው እንጂ ወደ ሂዩማን እንትን ላይ የተገባበት አደለም ገና ብዙ ብዙ ብዙ ይቀረዋል ወደ ሰው ለማምጣት ግን ያንንም ካሳየ ሴቶች እንትን ነው ደግሞ ሰው ላይ በላብራቶሪ ሶች ሴል ላይ ማየት እነዛ እነዛ ነገሮች ያስፈልጋሉ እንዳልከው አሁን እዚህ ብዙ በካንሰር ላይ እንደዚህ የላብራቶሪ ሙከራዎች እየተሰሩ አደለም ሀገራችን ውስጥ ብርቀት መቆጣጠሪያው የተዳከመው ሳልሞኔ ላይ የተሰኘው ባክቴሪያ በተለየ የስኳር ንጥር ብቻ ወደ ገዳይነት መሸጋገር እንዲችል ይደረጋል ባክቴሪያው በመርፌ ወደ ሰውነት እንዲሰራጭና ልዩ የስኳር ንጥር እንዲወገድ በተደረገ በጥቂት ሰዓታት ውስጥ ግን ጎጅነቱ በመጥፋት ወደ ደካማ ባክቴሪያነት ይቀየራል በሄልሞልስ ማዕከል ተመራማሪ የሆኑት ዶክተር ዲኖ ኮችያንቺች ባክቴሪያው እንዴት ለህክምና አገልግሎት እንደሚውል በዚህ መልኩ ያብራራሉ አይጧን ስንወጋት ባክቴሪያውን ወደ ሰውነቷ ስናስገባ ልዩ የስኳር ንጥሩን በማደባለቅ በመሆኑ የባክቴሪያው ተፋላሚነትና አደገኛነት እንዳለ ይሆናል። ልዩ የስኳር ንጥር በተወገደበት ቅጽበት ግን ባክቴሪያው እጅግ ይዳከማል። ባክቴሪያው ላለበት አካልም ጎጂነቱ እጅግ አናሳ ይሆናል። ይህንን ነው በሕክምና ወቅት ተግባራዊ ለማድረግ የምንሞክረው። በካንሰር ላይ የሚደረግ ረቂቅ ምርምር በኢትዮጵያ እንደሌለ የተናገሩት ዶክተር ቦጋለ ለካንሰር አጋላጭ ይሆናሉ ተብለው የሚገመቱ ነገሮች ላይ ህብረተሰቡ ጥንቃቄ እንዲያደርግ ግን አሳስቧል። አምጪዎቹ ወይም ሪስክ ፋክተር የሚባሉ አሉ፣ ለካንሰር እነዛን በመከላከል አንድ ምሳሌ ብጠቅስልህ ትንባሆ ለብዙ የካንሰር አይነቶች መነሻ ነው እና ትንባሆን በመቆጣጠር ትንባሆ ጋር ያሉትን የካንሰር አይነቶች መቀነስ ማለት ነው መከላከል ሌላው ለምሳሌ አንዳንድ ቫይረሶች አሉ፣ የካንሰር መንስኤ የሆኑ ለምሳሌ ሄፐታይተስ ቢ ቫይረስ በሂማን ፓፕሎማ ቫይረስ። ሄፐታይተስ ለጉበት ካንሰር፣ የሂማን ፓፕሎማ ቫይረስ ለሰርቫይካል ካንሰር ምክንያት የሚሆኑ ቫይረሶች ናቸው። ስለዚህ እነዛን በክትባት ህብረተሰቡን በመከላከል ከነዚህ የቫይረስ አይነቶች ጋር የሚገናኝ ካንሰር መከላከል ይቻላል። ከክትባቱ በተጨማሪ የአመጋገብ ለውጥ፣ የሰውነት እንቅስቃሴ ማድረግ አዘውትሮ የአትክልትና የእጽዋት ተዋጽኦችን መውሰድ እነዚህ እነዚህ ለመከላከል የሚጠቅሙ ናቸው። ሄልሞልት የምርምር ማዕከል ውስጥ የሚገኙ ተመራማሪዎች እንደሚሉት ከሆነ ሳልሞኔላ የተሰኘውን ባክቴሪያ አይጥ ላይ በመሞከር መርታ አሳይቷል። ካንሰር ያለባት አይጥን በጭሯ በኩል ሳልሞኔላ የተሰኘውን ባክቴሪያ በመርፌ በመውጋት ባክቴሪያው ካንሰር ወዳለበት ስፍራ እንዲያቀና ማድረግ የሕክምናው ቀዳሚ ተግባር መሆኑን ገልጧል። ከዚያም ኃይለኞቹ ባክቴሪያዎች የካንሰር እባጭ የፈጠሩትን የተዛቡ ሴሎች በመግደል ይመገቧቸዋል። በካንሰሩ አጠገብ የሚገኙ ሌሎች የሰውነት በሽታ ተከላካዮች ደግሞ የባክቴሪያውን እንቅስቃሴ በማጤን ፈጣን አጸፌታ ያደርጋሉ። በዚህም የተጎዳው ሰውነት ከካንሰር ነፃ ይሆናል ማለት ነው። እንግዲህ በዚህ ስልት ካንሰርን ማከሙ አስተማማኝ ስለመሆኑ ጀርመናውያን ሳይንቲስቶቹ በእርግጠኝነት ተናግሯል። በእርግጥ ሳልሞኔላ የተሰኘውን እጅግ አደገኛ ባክቴሪያ በመጠቀም ካንሰርን ለማከም በሰዎች ላይ እስካሁን ሙከራ አልተደረገም። ሆኖም ሳልሞኔላ በተሰኘው ባክቴሪያና በሰውነት የበሽታ ተከላካይ ሴሎች መካከል የጠባይ ለውጦች እንዲከሰቱ በማድረግ ካንሰርን አዲስ በሆነ መልኩ የመዋጋት መርታ ግን ታይቷል። አድማጮች፣ ሳልሞኔላ የተሰኘ እጅግ አደገኛ ባክቴሪያን በመጠቀም ካንሰርን ለመዋጋት እዚህ ጀርመን ሀገር ውስጥ እየተደረገ ስለሚገኝ ረቂቅ የምርምር ሂደት ያቀረብንላችሁ የሳይንስና ሕብረተሰብ ጥንቅር በዚህ ይደመደማል። ለዝግጅቱ ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።